The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ወርቃማት ዘመን ትዝታዎች ያልኩት በዛ ዘመን የነበሩ አብዛኞቹ አርቲስቶች በሙያው ከመጠቀም ይልቅ ሕይወታቸውን ሞር ለዛ ለሙያው አሳልፎ የሰጡ ናቸው። ሙያውን ያሳደጉ ሰዎች ናቸው። በዚህ ጉዳይ ብቻ ነው ወርቃማ ላ የፈለጉ ሀያ የኦርኬስትራ አባሎች፣ አንድ ድምፃዊ፣ ይህን የሚያጅበው ሌላ አንድ ሀያ የመድረክ ተንቀሳቃሾች፣ በአንድ ላይ የስልሳ የአምሳ ሰው አእምሮ እንደ አንድ ሰው የሚንቀሳቀስበት ዘመን ነበረ። አሁን የሃያ ሰዎችን አንድ ኪቦርድ ተቆጣጥሮ አንድ ሰው ብቻ የአንድ ሰው እይታ የአንድ ሰው ቅንብር እንግዲህ ከዘመን ጋር ልናየው እንችላለን። በዛ ዘመን ወርቃማ የሚያሰኘው ብዙ ሆኖ እንደ አንድ መስራት በዚህ ላይ የጥበብ ዲሲፕሊን ነው። ፎቶግራፉ ይናገራል። ለምሳሌ ያህል አሁን ፈረደ ጎላን ሳይ ፈረደ ጎላ ዜማቸውን እኔ ራሴ ባስብ አሁን አላገኝ ያንን ነገር ነው ብዙ የሚገልጽ የሚመስለኝ። ለትውልድ በማስተላለፍ በኩል ከፍተኛ ነገር ነው የተሰራው ብዬ ማምነው። የወርቃማው ዘመን ትዝታዎች የመጀመሪያው የኢትዮጵያ የሙዚቃ ታሪክ የፎቶ መጽሐፍ ነው። የሰማችኋቸውም የመጽሐፉ ደራሲ አብርሃም ብዙነህ፣ ሁለገቡ አርቲስት ታማኝ በየነና አንጋፋው ድምፃዊ መልካሙ ናቸው። የሮክ ሙዚቃ አቀንቃኞቹ ጃኖ የሙዚቃ ቡድን አባላት በዓለም ዙሪያ ለሚያደርጉት የሙዚቃ ትዕይንት ወዲህ ወደ ዋሽንግተን መጣን እያሉን ነው። እዚህ ደርሰው ግሩም ስልቶቻቸውን ከስቱዲዮአችን ከመጫወታቸው በፊት ግን ለምሽቱ ስለ ጉዞና ዝግጅታቸው በመጠኑ ያውጉናል። ሌሎችም ቅንብሮች አሉን። የሳምንቱ ምርጥ ግጥምና ምርጥ ምርጥ ዜማዎችን አክለን ለአንድ ሰዓት የአየር በረራ ከበረራው አጋዣችን ቴሌላይም ቤክ ጋር ኔ አዲሱ አበበና ኔም አሉላ ከበደን እለቱ እሁድ ሰኔ 16 2005 ዓ ም ጤና ይስጥልን አድማጮች፣ እንደምናመሻቸው ክቡራንና ክቡራት የራዲዮ መጽሔት ታዳሚዎች ሰላሳቱን፣ በረራው ጀመረ።